ቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቋችሁ ዩናይትድ ስቴትስ የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አደነቀች። በሌላ ዜና ደግሞ ትናንት ወደ ኤርትራ አስመራ የተጓዙ ኢትዮጵያውያን ባለሀብቶች ዛሬ በኤርትራ ካሉ ንግድና ኢንዱስትሪ ባለስልጣናት ጋር ውይይት አካሂደዋል። የድንበር ንግድም አለ። የድንበሩ ንግድ እንዴት እንደሚካሄድ የገንዘብ ልውውጥ እንዴት እንደሚሆን ማለት የምንዛሬ ፖሊሲ እንዴት እንዲሆን እንደሆነ በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜ የሚጠይቅ ይመስለኛል። በኤርትራ የንግድና ኢንዱስትሪ ኃላፊ አቶ ታደሰ ወልደ ዮሐንስ ናቸው። ሙሉ ዘገባውን ከአስመራ ይዘናል። በሌላ ዘገባ ደግሞ ዩናይትድ ስቴትስ ውስጥ ምስቅልቅል ለመዝራት ሩሲያ መጣሯን እንደቀጠለች ነው ሲሉ የፌዴራል ምርመራ ቢሮ ዋና ዳይሬክተር ክሪስቶፈር ሬ ከሰሱ። አሁን ባለንበት ጊዜ የተለዩ የምርጫ መዋቅሮችን ኢላማ ያደረገ ጥረት አላየንም። ይሁን እንጂ ጎጅናቸው ልንላቸው የምንችላቸው ተጽዕኖ ሊያሳድሩ የሚችሉ ሌሎች እንቅስቃሴዎች ያሉ መሆኑን በእርግጠኝነት መናገር እችላለሁ። ዝርዝሩን ይዘናል። ከጥቂት ወራት በፊት ዶክተር አብይ አህመድ በጠቅላይ ሚኒስትርነት ተሹመው የመጀመሪያውን የመሪነት ንግግራቸውን ሲያደርጉ የብዙ ኢትዮጵያውያንን ልብ ማርከዋል፣ ቀልብም ስበዋል። አሁን ወዲህ የሚሰደድበት የሚሸማቀቅበት አንገት የሚደፋበት ሳይሆን በኩራት ቀና ብሎ የሚሄድበትና ከቁዘማ ከቁዘማ የሚላቀቅበት ፒሪየድ ነው። ይ እየጠቀስኳቸው እና ይህ እንዲ ያለ ብሩ የሆነ ተስፋ ለ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ዶክተር ዳኛቸው አሰፋ ናቸው። ይዘናቸዋል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። ወደ ቀዳሚው ዘገባችን ዜናችን እናልፋለን። የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ዩናይትድ ስቴትስ ጥገኝነት የጠየቁ አምስት መቶ የሶማሊያ ተወላጆች የተሰጣቸው ጊዜያዊ ከለላ ይራዘም እንደሆነ ዛሬ ይወስናል። ጉዳዩ ከሚመለከታቸው ጥገኝነት ፈላጊዎች ውስጥ አብዛኞቹ ያሉት ሶማሌ አሜሪካውያን በሚኖሩበት ሚኒሶታ ክፍለ ሀገር ነው። ቁጥራቸው ከ22 የሚበልጥ የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት ለሀገር ደህንነት ሚኒስትሯ ክሪስቲን ኔልሰን በላኮት ደብዳቤ የሀገራቸውን ብጥብጥ ሸሽተው ዩናይትድ ስቴትስ ለተጠለሉ ሶማሊያ ጊዜያዊ የሶማሊያ ዜጎች ጊዜያዊ ከለላ እንዲራዘምላቸው ተማጽነዋል። የሚኒሶታዋ ሴናተር ቲና ስሚዝ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ሶማሊያ ውስጥ አሁንም አደጋ ስላለ እነዚህ ሰዎች አሁን ያላቸውን የኢሚግሬሽን ከለላ ቢነፈጉና ወደ ሀገራቸው እንዲመለሱ አሊያም ሌላ ሀገር ጥገኝነት እንዲያደርጉ ይደረጋል ብለዋል። ያ ደግሞ ቤተሰቦችን በመነጣጠል ሰብአዊ ቀውስ ይፈጥራል ሲሉ አሳስበዋል። ሶማሌዎቹ አሁን ያላቸውን ጊዜያዊ ጥበቃ ወይም ከለላ የሚያበቃው እንደ አውሮፓውያን አቆጣጠር መስከረም 17 ቀን መሆኑ ታውቋል። በሌላ ዜና ኢትዮጵያ ባለባት ከባድ የውጭ ምንዛሬ ችግር ምክንያት ሳውዲ አረቢያን ለአንድ አመት የሚበቃ ነዳጅ ዘይት ከአመት በኋላ በሚከፈል ዱቤ እንድትሰጣት መጠየቋን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ገለጹ። አቶ ፍጹም ትላንት ረቡዕ ለሮይተርስ በሰጡት ቃል በዶላር እጥረቱ የተሟላ የትራንስፖርት መሰረተ ልማት ባለመኖሩ ምክንያት ጅቡቲ ወደብ ላይ አንድ ነጥብ ስድስት ሚሊዮን ቶን ገቢ እቃ ማንቀሳቀስ እንዳልተቻለ አመልክተዋል። ነዳጅ ለማስመጣት እየተነጋገርንን ዝርዝር አፈጻጸሙ ላይ መስራት ይኖርብናል። ያ ተግባራዊ ሲሆን የነዳጅ አቅርቦትን ለማግኘትና የውጭ ምንዛሪያችንን ለመቆጠብ ይረዳል ማለታቸውን ሮይተርስ ጠቅሷል። የሞንቴኔግሮ ሕዝብ ሶስተኛ የዓለም ጦርነት መጀመር የሚችል በጣም ኃይለኛ ሕዝብ ነው ሲሉ ዩናይትድ ስቴትስ ፕሬዚዳንት የተናገሩትን ተከትሎ ትንሽቱ የባልካን ሀገር እንደ አውሮፓውያን አቆጣጠር ለሰላም አስተዋጽኦ የምናበረክት ነን ስትል መልስ ሰጠች። የሞንቴኔግሮ መንግስት ዛሬ ባወጣው መግለጫ በአውሮፓ ብቻ ሳይሆን በዓለም ዙሪያ በአፍጋኒስታን ከዩናይትድ ስቴትስ ወታደሮች ጋር ሆነን ጭምር ለሰላም መረጋጋት አስተዋጽኦ እናበረክታለን ብለዋል። ትላንት ረቡዕ ካርቱም ላይ ለድርድር የተቀመጡት የደቡብ ሱዳን ተፋላሚ ወገኖች በስልጣን ክፍፍል ላይ ሳይስማሙ ቀርተዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ በሰጡት መግለጫ መንግስታቸው የአንድ ተቀዳሚ ምክትል ፕሬዝዳንትን ጨምሮ አምስት ምክትል ፕሬዝዳንቶች ቦታ እንዲፈጠር ሲስማማ ተቃዋሚዎች ግን ሀሳቡን ውድቅ አድርገዋል። በንግግሩ ላይ የተካፈለ የሲቪል ማህበረሰብ ልዑካን ቡድን አባላት የሆኑት ኤድመንድ ያካኒ በሰጡት ቃል ጥቂት የደቡብ ሱዳን ተቃዋሚ ህብረት አባል። እንደዚያ የገዘፈ መንግስት አንፈልግም እንዳሉ ጠቅሰዋል። በሁለቱ ወገኖች መካከል ያለው እርስ በርስ መጠራጠር ስምምነት ላይ እንዳይደርሱ አድርጓል ብለዋል። አስከትለውም የካቢኔ ሚኒስትርነት ቦታ ለማግኘት የሚመኙ አንዳንዶቹ ተደራዳሪዎች አሁንም የራሳቸውን የግል ጥቅም እያስቀደሙ በመሆናቸው ነው ሲሉ ወቅሰዋል። በድርድሩ ላይ የነበሩት ብዙ ምንጮች እንዳሉት ከሆነ ንግግሩ ቢጠናቀቅም ተደራዳሪዎቹ የስልጣን ክፍፍል ስምምነቱን ሊፈርሙት እንደሚችሉ ነበር የጠቆሙት። የማስታወቂያ ሚኒስትሩ ማይክል ማክዌይ ሲናገሩ አስተዳደሩ የካቢኔ ሚኒስትሮችንና የፓርላማ አባላቱን ቁጥር እንዲጨምር የሚጠይቀውን የኢንቴቤቅድ የ የሚያካትት ስምምነት አይፈርምም ብለዋል። ተቃዋሚዎቹ በበኩላቸው ስምምነቱ ቀድሞውንም ጦርነቱ እንዲቀሰቀስ ያደረጉትን መንስኤዎች ያላካተተ ነው ብለው ይከሳሉ። ለዛሬ የያዝንላችሁ አጠራጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ። የጋቢና ጉዛችን ይቀጥላል። እኔ መስታወት አድረጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. ወደ መጀመሪያው ዘገባችን ነው የምናልፈው። ዩናይትድ ስቴትስ የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አድንቃለች። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እንዳሉት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። ጠቃሚ እርምጃዎችንም ወስደዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ መቶ ቀናት በዩናይትድ ስቴትስ እይታ። መጋቢት 24 2010 በፓርላማ ቃለ መሐላ ፈጽመው ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ኃላፊነት መቶ ቀናት የደፈኑት ባለፈው ሰሞን ነው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነርም ከቀናት በኋላም ቢሆን የሀገራቸውን ግምገማ አስቀምጠዋል። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች በመደበኛነት የሚመክሩበት መድረክ ዛሬ በውጭ ጉዳይ ሚኒስቴር ተካሂዷል። አምባሳደር ሬነር የጠቅላይ ሚኒስትር ዶክተር አብይ አህመድን መቶ ቀናት በተመለከተ የተናገሩትም ይህንን አጋጣሚ በመጠቀም ነው። ጠቅላይ ሚኒስትሩ በመቶ ቀናት ያከናወኑት ተግባር ከፍተኛ መሆኑንም ነው ያብራሩት። እንዲህ አሉ አምባሳደሩ። በመጀመሪያዎቹ መቶ ቀናት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል ለኢትዮጵያ መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጠር የሚያስችል አመራር ሰጥተዋል። እሳቸውና ባልደረቦቻቸው ወደዚህ የምክክር መድረክ የመጡት በእነዚህ ለውጦች ከመቼውም ጊዜ በላይ ተደንቀውና ተነቃቅተው መሆኑንም አምባሳደር ሬይነር ገልጸዋል። እስካሁን ሲወሰዱ ያየናቸው እርምጃዎች አስደናቂና የሚወደሱ ናቸው ነው ያሉት አምባሳደሩ። ነገር ግን እነዚህ ወደፊት ከሚወሰዱ በርካታ እርምጃዎች የመጀመሪያዎቹ እንደሆኑ ዶክተር አብይ ራሳቸው መናገራቸውን አምባሳደሩ አስታውሰዋል። አምባሳደሩ እንዳሉት እነዚህን እርምጃዎች ወደ ተግባር መለወጡም ሌላው ቁልፍ ተግባር ነው። ይህ ሂደት የሚሳካው ከኢትዮጵያ ከመጣና በኢትዮጵያውያን በራሳቸው ከተመራ ብቻ መሆኑንም አምባሳደሩ ገልጸዋል። ፈተናዎች ሊኖሩ እንደሚችሉ በማስታወስ ጭምር የወዳጅ አገራት ድጋፍ አስፈላጊ የሚሆነው ከዚህ አንጻር መሆኑንም ጠቁመዋል። ከዚህ አንጻር ደግሞ ዩናይትድ ስቴትስ ድጋፍ ለማድረግ ዝግጁ መሆኗን አረጋግጠዋል። ባለፉት በርካታ ወራት የሰማናቸውን ግቦች ለማሳካት የምትሰሩትን ለመደገፍ የዩናይትድ ስቴትስ መንግስት ያለውን የማይናወጥና እውነተኛ ቁርጠኝነት ልገልጽላችሁ እወዳለው ነው ያሉት። ኢትዮጵያ በፈጣንና አጠቃላይ ለውጦችና መሻሻል ውስጥ መሆኗንም የአሜሪካው አምባሳደር በንግግራቸው መንደርደሪያ ላይ ተናግረዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት የታዩትን እንደሚጨምሩ ጠቁመዋል። በሰብዊ መብትና በዲሞክራሲ ላይ የሚያተኩረው የዩናይትድ ስቴትስና የኢትዮጵያ የምክክር መድረክ ከዚህ በፊት የተካሄደው እንደ አውሮፓውያን አቆጣጠር በታህሳስ 2016 እንደነበር ታውቋል። በዛሬው የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መሥሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የሥራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። ትላንት ወደ ኤርትራ አስመራ የተጓዙ ኢትዮጵያውያን ባለሀብቶች በኤርትራ ካሉ ንግድና ኢንዱስትሪ ባለስልጣናት ጋር ውይይት አካሄዱ። ብርሃነ በረሀ በቦታው ተገኝቶ ዘገባ አድርሶናል። የሁለቱ አገሮች የቢዝነስ ማህበረሰቦች ሀገርን የማልማት ታላቅ ሚናና አደራ እንዳለባቸው አስመራ ፓላስ ሆቴል በተደረገው የኢትዮ ኤርትራ ቢዝነስ ፎረም ተገልጿል። በዚህ ከኢትዮጵያ በመጡ የንግድ ማህበረሰቦችና በኤርትራና ኢትዮጵያ የዘርፉ ኃላፊዎች መካከል በተደረገ የንግድ ግንኙነት ፎረም በሁለቱ አገራት መካከል በተፈጠረው ግጭት ለሀያ ዓመታት ተቋርጦ የነበረው የንግድና ኢንዱስትሪ ትስስርን ቀድሞ ወደ ነበረበት ለመመለስ ከዛም ባለፈ ወደ ተሻለ ደረጃ ለማድረስ ይህ በሁለቱ ሀገራት የተፈጠረው የሰላም ግንኙነት በር ከፋች እንደሆነ በፎረሙ ተጠቅሷል። የኤርትራ የኢንዱስትሪ ኃላፊ አቶ ታደሰ ወልደ ዮሐንስ ባለሀብቱ በኤርትራ ስላለው የንግድና ኢንዱስትሪ አማራጮችና እድሎችን ለማየት በመምጣታቸው ምስጋናቸውን ካቀረቡ በኋላ በሁለቱ አገራት መካከል በእርሻ ማዕድን በወደብ በሚደረግ የወጪና ገቢ ንግድ ትልቅ እድል እንዳለ ገልጠዋል። የኢንዱስትሪ ኃላፊው በመቀጠል ይህን የንግድ ግንኙነት በሰፊው ለመስራት በኤርትራ ስላለው የንግድ ኢንቨስትመንት እድሎች ዝርዝር ብቁ ዝግጅት ስለሚያስፈልገው ወደፊት የሚታይ እንደሆነ ገልጸዋል። ለሚፈጠረው የንግድ ልውውጥ ውስጥና የውጭ ንግድ ፍላጎትን ለማስተናገድ አመቺ ሁኔታ የሚያስፈልገው ነው። የድንበር ንግድም አለ። የድንበሩ ንግድ እንዴት እንደሚካሄድ የገንዘብ ልውውጥ እንዴት እንደሚሆን፣ ማለት የምንዛሬ ፖሊሲ እንዴት እንዲሆን እንደሆነ በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜ የሚጠይቅ ይመስለኛል። የኢትዮጵያ ንግድ ምክር ቤት ምክትል ፕሬዚደንት አቶ አሰፋው ገብረስላሴ በበኩላቸው በሁለቱ አገራት መካከል በተፈጠረው የድንበር ግጭት ለሀያ ዓመታት ተራርቀው በመቆየታቸው በንግዱ መተሳሰር እንዳልቻሉና አሁን በዚህ በአጭር ጊዜ በተፈጠረው የሰላም ሁኔታ ይህን ፎረም ለማድረግ በሁለቱ አገሮች መካከል ያለውን የንግድ እድሎችና አማራጮች ላይ ለመነጋገር እንደመጡ ገልጠዋል። ከኤርትራ ጋር የሚፈጠረው ግንኙነት አሁን ኢትዮጵያ ያላትን እምቅ ሀብት ከኤርትራ የንግድ ማህበረሰብ ጋር እንዴት ተጠናክሮ ይሄዳል፣ የድንበሩ ንግድም እንዴት መጠናከር እንዳለበትና ፖሊሶቻቸው እንዴት ወደ አንድ እንደሚመጡ የሁለቱ ሀገራት መሪዎች የቤት ስራ እንደሆነ ከገለጹ በኋላ የንግዱ ማህበረሰብ ማድረግ ያለበትን አብራርተዋል። እኛ እንደ ነጋዴዎች ግን የምናስበው ዓለም በአሁኑ ሰዓት በአንድ ኳስ ዙሪያ የምትሽከረከርነች ና ያችን አንድ ኳስ ወደ አንድ አምጥተን በኤርትራ ያለውን ጸጋ ኢትዮጵያ ውስጥ፣ በኢትዮጵያ ያለውን ጸጋ ደግሞ ኤርትራ ውስጥ እንዴት እየተሽከረከረ የሕዝብ ለሕዝብ ግንኙነቱ ጠንክሮ ሀብት የምንፈጥርበት እና በኢንዱስትሪ ብልጽገን በምስራቅ አፍሪካ በምናደርገው የእንቅስቃሴ ላይ አርአያ የምንሆንበት ወቅቱ ዛሬ ነው ብለን እናምናለን። የዋፋ ኢንተርፕራይዝ ኃላፊ ወይዘሮ ፋንታዬ ጌታነህ በበኩላቸው ይህ ፎረም በቀጥታ ወደ ስራ የሚያስገባ ሳይሆን ለሚቀጥለው ስራ መንገድ ለመጥረግና ምቹ ሁኔታዎችን ለመፍጠር ታስቦ የተደረገ እንደሆነ ገልጠዋል። የዋፋ ኢንተርፕራይዝ ኃላፊዋ በመቀጠልም በሚቀጥለው ጥቅምት ወር ሰፊ የኢንቨስትመንት ፎረም ለማድረግ ከሁለቱ ሀገራት የዘርፎ ኃላፊዎች ጋር እንደተስማሙም ጠቅሰዋል። የኢትዮጵያ ባለሀብቶች በአስመራ መዋዕለ ንዋያቸውን ለማፍሰስ እየተዘጋጁ መሆናቸውን በዚህ አጋጣሚ እየገለጽኩ ክቡራቱ፣ ታደሰ በእናንተ በኩል የኢትዮጵያውያን ባለሀብቶች በሀገረ ኤርትራ የሚሰማሩበትን ሁኔታ በቀጣዩ ፎረም በዝርዝር እንደምታሳውቁን ተስፋ እናደርጋለን። የፎረሙ ተሳታፊዎች በበኩላቸው በሁለቱ ሀገራት መካከል ያለው የንግድ ትስስር በቀጣይ ለማሳደግ እንደሚፈልጉና ተስፋ ሰጪም ሆነው እንዳገኙት ገልጸዋል። ስሜ ይሱፍ መሀመድ ይባላል። አዲስ አበባ ውስጥ ሁለት ካምፓኒዎች አሉን። የጀስቲስ ኮንስትራክሽን እና የአኩሬት ኮንክሪት ሰፕላየርስ ባለቤት ነኝ። በዚህ ኮንፈረንስ ላይ በመሳተፋችን እጅግ በጣም ደስ ብሎናል። ወጣቱ ዛሬ ስብሰባ ላይ እንደተከታተላችሁት ከስልሳ ፐርሰንት በላይ ነው። በኢትዮጵያ ባለሀብቱ የኤርትራን ባለሀብት ተመሳሳይ ነገሮችን ቀጥለን ኢትዮጵያውያኑ ኤርትራ ላይ መጥቶ ኤርትራውያኑ ደግሞ ኢትዮጵያ ላይ መጥቶ በጋራ ሁለቱን ሀገራት ወደ ተሻለ ነገር እናመጣለን የሚል እምነት አለኝ። እነዚህ ከኢትዮጵያ የመጡ የንግድ ማህበረሰቦች ዛሬ በጨርቃ ጨርቅ ፋብሪካ ጉብኝት ያደረጉ ሲሆን በነገው እለትም ምጽዋን እንደሚጎበኙ ታውቋል። ብርሃኔ በርሀ ለአሜሪካ ድምፅ ከአስመራ የተከታተላችሁ የምትገኙት የአማርኛ ድምፅ ሬዲዮ የጋቢና ቪኦኤ ዝግጅቶቻችን ነው። አሁን ወደሚቀጥለው ዘገባ እናልፋለን። ከጥቂት ወራት በፊት ዶክተር አብይ አህመድ በጠቅላይ ሚኒስትርነት ተሾመው የመጀመሪያውን የመሪነት ንግግራቸውን ሲያደርጉ የብዙ ኢትዮጵያውያንን ልብ ማርከዋል ቀልብም ስበዋል። ይህ ስሜት እስከዛሬም ይበልጥ እየጋለ እንደሚሄድም ብዙዎች ይናገራሉ። ሰኔ 16 ቀን የአዲስ አበባና አካባቢው ህዝብ የጠቅላይ ሚኒስትር አብይን አመራር በመደገፍ በመስቀል አደባ ባይ ሰልፍ ከወጣ በኋላ በሀገሪቱ የተለያዩ ክፍሎች ተመሳሳይ ሰልፎች ተደግመዋል። ከእነዚህ አንዱ በአማራው ክልል በባህር ዳር ከተማ የተካሄደ መሆኑ ይታወሳል። ይህ የድጋፍ ሰልፍ በዓላማው የተለየ ነው ባይባልም ተጨማሪ ይዘት እንዳለው ብዙዎችን እያነጋገረ ነው። ሰልፉና በሰልፉ ላይ የተደረጉ ንግግሮች በአማራ ብሔርተኝነትና በኢትዮጵያ ብሔርተኝነት አንድነትና ልዩነት በጠንካራ መልኩ ያንጸባረቀ ነው ተብሏል። መለስካቸው አመሃ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑትን ዶክተር ዳኛቸው አሰፋን አነጋግሯል። ወደ ዘገባው ልንለፍ። ሰኔ 24 ቀን 2010 ዓ ም በባህር ዳር ከተማ በአዲሱ ጠቅላይ ሚኒስትርና በሚደግፋቸው የኢህአዴግ አመራር የሚቀነቀረውን የለውጥ አካሄድ በመደገፍ ግዙፍ ትዕይንተ ህዝብ ተካሄዶ ነበረ። እስቲ በመጀመሪያ ከዚያን ጀምርና ይህንን ትዕይንተ ህዝብ እንዴት ተመለከቱት እርሶ? ለእኔ ይሄ ትዕይንተ ህዝብ ያልከው በእርግጥም ትዕይንት ነበር። ሁለት መልእክቶችን የያዘ ነው። አንደኛው በርቱ፣ ጥሩ አዝማሚያ ይዛችኋል፣ እንደግፋችኋለን የሚል ነው። ህዝቡ በነቂስ ወጥቶ ያለ ምንም ጥየቃ ወጥቶ ግልብጥ ብሎ ወጥቶ ድጋፉን ነው ያሳየው። ሁለተኛው ምናልባት አንዳንድ ሀሳብ ያላቸው ጎበዞች ካሉ የለም፣ ይህን አዝማሚያ በብዛት ነው የምንደግፈው፣ ና ትንሽ ሰብሰብ በሉ ወይም ደግሞ ተረጋጉ የሚልም መልእክት ከጀርባ ያለው ይመስለኛል እኔ በሁለቱ በኩል። ታዲያ ለዚህ ትዕይንተ ህዝብ የብሔረ አማራ ዴሞክራሲያዊ ንቅናቄ ተቀዳሚ መሪዎች አቶ ደመቀ መኮንንና ማለት ምክትል ጠቅላይ ሚኒስትሩ ማለት ነው፣ አቶ ገዱ አንደርጋቸው የክልሉ ርዕሰ መስተዳደር ንግግር አድርገው ነበር። የሁለቱም ባለስልጣናት ንግግር፣ በተለይም የአቶ ገዱ ንግግር የአማራ ብሔረተኝነትንና የአዲሱን ኢትዮጵያ ብሔረተኝነት ግንኙነትና ልዩነት በአጭርና በግልጽ ያስረዱበት ነበረ ብለው አስተያየት የሚሰጡ ሰዎች አሉ። በእርሶ አስተያየት? እንደነ እኔም በዚህ እስማማለሁ፣ ግን ከሁሉ አስቀድሞ የሁለቱም የፖለቲካ መሪዎች የአቶ ገዱ አንዳርጋቸውና የአቶ ደመቀ መኮንን ንግግር እኔ እስከሚገባኝ ድረስ ለመጀመሪያ ጊዜ አማራን እንወክላለን የሚሉ ሕዝቦች ያለምንም ገደብ ያለምንም አጥር አማራነት ምን ማለት እንደሆነ የአማራ ብሔረተኝነት ምን እንደሚመስል በግልጽ ያቀረቡበት ነው። ምንም አይነት የመገዳደርና ሌላውን እናስቀይማለን በማል አማራው እንደዚህ አይነት ነው ብሎ ለመጀመሪያ ጊዜ ዲስኮርሱ በዛ ነው የቀረ። አንድነት ላይ የአማራ አንድነት ላይ ነው። ይሄ አዲስ የተፈጠረውን የአማራ ድርጅት ማህበርን ታሳቢ ያደረገ ንግግር ነው። ምንድን ነው ያሉት? ደጋግመው አንድነታችንን የኢትዮጵያን አንድነት የምናስከብረው የቤታችንን አንድነት ስናጠናክር ነው። ከዚህ በፊት ስለተለያየን የጅብራት ሆነናል። ይሄ ለወጣቶቹ አዲስ ለተዘጋጁት ምክር ነው። አብረን እልቅ እንስራ፣ አብረን እንሰባሰብ። ከተለያየን ክፍተት እንፈጥራለን። የአቶ ገዱ ስፒች እዚህ ላይ ነው ፎከስ ያደረገው። ከዚህ ወደ ኢትዮጵያዊነት ይሻገራል። የአቶ ደመቀ ተቹን እስከ ዛሬ አፈነናችሁ ነበር፣ የፈለጋችሁን አድርጉ፣ ብትፈልጉ ቆንጥጡን፣ ጥሩ ስንሰራ ጥሩ ሰራችሁ በሉን ተባበሩን አብረን እንሄድ ነው እንጂ በሌላ በኩል ደግሞ አይተህ እንደሆነ ሁለቱም ስለ ይቅርታ ስለ እርቅ ያነሳሉ። ቂምና ቁርሾን እንተው ነው ያሉት። አቶ ገዱም ብለውታል። አቶ ደመቀም ብለውታል። ሰው እንደዚህ አይነት ነው እኔ ያየሁት እና አቶ ገዱ አጠር ባለ የአማራውን ደፍንሽ ከአሁን ወዲህ አንገቱን የሚደፋ ሕዝብ አይደለም። ከንሰርን ላላችሁ ልንገራችሁ። እኛም ዝም አንድልም። የአማራን ጤናማ የሆነ ናሽናሊዝም አብረን ነው ይዘ ነው የምንሄደው። ማንም እየሰፈረና ቁመናውን እየላካ አማራ እንዲሆን አለበት የሚለውን አንቀበልም። እኛው ራሳችንን የተመካከርን የአማራን ቪዥን ይዘን ወደፊት እንሄዳለን። ምንም ለብቻ ድርጅት ባላሉትም እንጂ የሚያስፈጥርም ጉዳይ አይደለም ነው መልእክቱ። ሁለት አይነት እንቅስቃሴ ነበረ። አንድ፣ በአገር ደረጃ ወደ ኢትዮጵያ አንድነት የሚወስደን መንገድ። ሁለተኛ ግን ቤታችን ውስጥ እኛ ራሳችን አንድ ጋ ሆነን ልንሄድ እንችላለን እና ይሄ የማፈንገጥና ለብቻ የመሆን ምና አካሄዱ ከዚህ ቀደም ጎዳን እንጂ አልጠቀመንም ነው። አሁን እንግዲህ ይሄንን እዚህ ያሉትን ከጠሩ በኋላ ዳያስፖራ ያሉትን በአማራ ስም የተሰባሰቡም ኑቶሎ ክፍት ነው እና አብረን እንስራ ነው ኢቭን ጎረቤት ለምሳ አጎራባች በዚ በአማራው ክልል ያሉትን እነሱም ጥሪ ተደርጎላቸዋል። አጥሩ ይፍረስም ሶ በአንድ በኩል የአማራነትን አብረን ዲፋይን እናርገው። ከአሁን ወዲህ አንገት የሚደፋ ህዝብ አይደለም። ትልቅ ህዝብ ነበር፣ ወደ ትልቅነቱ ይመለሰ። ይሄ ማለ ሌላው ትንሽ ህዝብ ነው ማለት አይደለም። ብዙ ሰዎች ሚሳን ደርሳ እንዳርጉታል እኔ ው ናሽናሊዝም በየትኛውም መልኩ ራስን ትንሽ ከፍ ያደርጋል። አሁን እኮ አማራው ጣጣ የገባው ምንድ ነበር? የኦሮሞነት ከፍ እንዲያደርግ፣ ጉራጌነት ከፍ እንዲያደርግ፣ ህዋት ይዞት የመጣው ናሽናሊዝም ትግራይነት ከፍ ራሱ እንዲያደርግ ተፈቀደን አማራነት ግን ወደ ጠባይ ማረሚያ ራሱ እንዲከረክም ራሱን ኮንትሪሽን እንዲያሳንስ ነው የተደረገው። አሁን ይሄ ፈርሷል። እኛ ራሳችንን ዲፋይን የምናደርገው እኛ ሪስፖንስብል ነን እኛ እንደዚህ የሚል ነው እና ለሁሉም ሁሉንም የሚጋብዝ ነው። እንዲ የጋበዝን ለብቻ ለብቻ የሆን መንገድ መሄድ የለብንም ነው። እኔ እንደዛ ነው። በአንድ በኩል አጥር ይፍረስ ይላሉ። ይሁንና በተለይ የዲያስፖራ የአማራ ተወካይንን ወይም እንሆናለን ብለው የሚያስቡትም ሲጋብዙ እልቅስ ቶሎ እንሰባሰበ እና በሚያለያዩን ሳይሆን አንድ በሚያደርጉን እንስማማና ወደ ቤታችን እንግባ ነው የሚሉት። ይሄ ቅድም ከጋበዙት በአዋሳኛቸው ያሉትን ክልሎች እና ድርጅቶችም የጋበዙበትን እናፍርስ የሚሉትንና አንድ ላይ እንደሆነ የሚሉትን ኢትዮጵያዊነትን የኢትዮጵያ ብሔረተኝነት ጋር አይጣረስም ወይ? ኮምፒቲንግ አይደሉም ወይ? እነዚህ ናሽናሊዝሞች እነዚህ ብሄረተኝነቶች አይወዳደሩም ወይ? ሁለት ነገሮች አሉት አለ አቶ ደመቀም። እዚህ ላይ ሊገቡ ይችላሉ ድርሳኖቹ ላይ ሁለቱ ላይ፣ አንደኛው አማራነት መነሻ እንጂ መጨረሻ አይደለም ይላል የወጣው። ሁለተኛው አማራ ራሱ በኮንሰፕት አማራነት አካታች እንጂ ገፍታሪ አይደለም። ይህ በፊትም እኔ የተጻፈው የነበረው ምንም ኮንትራዲክሽን የለውም ቅራኔ የለውም የሚል ተስፋና እምነት ይዘው ነው የመጡት። እልቅስ ዳያስፖራን በሚጋብዙበት ጊዜ ያሉት ምንድን ነው? ከአሁን ወዲህ የሚሰደድበት የሚሸማቀቅበት አንገት የሚደፋበት ሳይሆን በኩራት ቀና ብሎ የሚሄድበትና ከቁዘማ የሚላቀቅበት ፒሪየድ ነው ብለዋል። ይህን እየጠቀስኳቸው እና ይህ እንዲህ ያለ ብሩ የሆነ ተስፋ አለን። ሌላው ሁለቱም ላይ አቶ ደመቀን ጋር መጣ ገና መሆኑ ገና ያላለቀ ሁኔታ ምን አዎ አቶ ደመቀ አልጋ ባልጋ አይደለም ያለው። እሳቸውም ተስፋም ቢኖረ ግን ትግላል ብለዋል። ትግላል ይሄ ሁለት ዓመት በተለይ ምርጫ ውስጥ ከሚመጣ ድረስ ትግላል አለ። እንደው ዝም ብለን በቃ ሁሉ ነገር አልቋል ተብሎ የሚባል ነገር አይደለም። helow jigjigaa helow goday helow qabri dahar helow dhagax buur helow diri dhabe helow shini gabina v o a gabina gabina gabina waxaad <laughs> <laughs> dhegaysanaysaan gabina v o a gabina anaabina የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ደግሞ እናልፋለን። ዩናይትድ ስቴትስ ውስጥ ምስቅልቅል ለመዝራት ሩሲያ መጣሯን እንደቀጠለች ነው ሲሉ የፌዴራል ምርመራ ቢሮ ዋና ዳይሬክተር ክርስቶፈር ሬይ ከሰሱ። ማይክል ብራውን ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል። እጅግ የጋሉ ናቸው በሚባሉ ጉዳዮች ውስጥ አሜሪካውያንን ለመጠቀም ሞስኮ ስውር እንቅስቃሴዎችን እያደረገች ነች ሲሉ የኤፍቢአዩ ዳይሬክተር ኮሎራዶ ላይ እየተካሄደ ባለው አስፐን የደህንነት መድረክ እየተባለ በሚጠራው ዓመታዊ ጉባኤ ላይ ክስ አሰምተዋል። አሁን ባለንበት ጊዜ የተለዩ የምርጫ መዋቅሮችን ኢላማ ያደረገ ጥረት አላየንም። ይሁን እንጂ ጎጅናቸው ልንላቸው የምንችላቸው ተጽዕኖ ሊያሳድሩ የሚችሉ ሌሎች እንቅስቃሴዎች ያሉ መሆኑን በእርግጠኝነት መናገር እችላለሁ። እነዚያ እንቅስቃሴዎች በአጭር ጊዜ ውስጥ ከፍ ወዳለ ደረጃ የሚያድጉ ናቸው። ስለዚህ ይህ በብርቱ ሁኔታ ልንይዘው የሚገባን ስጋት ነው። በተጨማሪም ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብተዋል በሚል ክስ የተመሠረተባቸውን አስራ ሁለት ሩሲያውያን የወታደራዊ ስለላ መኮንኖች ኤፍቢአይ ማግኘት ወይም ማነጋገር እንዲችል፣ ሩሲያም ምንነታቸው ባልተገለጸ ወንጀሎች የምትፈልጋቸውን አሜሪካውያን መመርመር እንድትችል ፍቃድ እንዲሰጣት ሞስኮ ያቀረበችውን ጥያቄ ዳይሬክተሩ ክሪስቶፈር ሬይ ውድቅ አድርገዋል። ይህንን የሩሲያ ግብዣ እያጠናው መሆኑን ዋይት ሃውስ አስታውቋል።

Çocuk, hokuyma. good year yeah ጋቢና ዝግጅታችን በዚሁ የተጠናቀቀ ነው። የምወደው ሙዚቃ ነው። ለዛሬ አድማጮቻችን የጋበዝኳችሁ ጸደንያ ገብረ ማርቆስ ህመሜ፣ በዚሁ እንሰነባበታቸው። በዙ ሙዚቃ አዎ፣ ህመሜ የጸደንያ ነው፣ እያዳመጣችሁ ያላችሁት። እንግዲህ አስተያየቶቻችሁን ደግሞ በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል። ያበሮ ነበረ። እንግዲህ ስናስተናግዳቸው ያመሸ ነው ደግሞ መስታወት አድራጋው እና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በጀመር ነው በህመሜ የጸገንያ ገብረ ማርቆስ ሙዚቃ በንቅቅሶ እንገናኝ። መልካም ምሽት። Thank yeah. you. ሬዲዮ ሰገሌ አሜሪካ